The Voice of America. ሰው ሰኔ ጀምሮ ሲያካሄድ የቆየውን የዳሰሳ ጥናት የፊታችን ግንቦት እንደሚያጠናቅቅና ምክረ ሀሳብም እንደሚያቀርብ የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን አስታወቀ። ለፌዴሬሽን ምክር ቤት የሚቀርበውም አቻችሎ የማስታረቅ ሚና ያለው መፍትሄ ሳይሆን በጥናት ላይ የተመሰረተ ምክር ሀሳብ እንደሆነ የኮሚሽኑ ጽሕፈት ቤት ዳይሬክተር አቶ አወል ሁሴን ጥቆማ ሰጥተዋል። ከአስተዳደር ወሰንና ከማንነት ጋር በተያያዘ ለሚፈጠሩ ግጭቶች የመጨረሻ እልባት ለመስጠት እንዲያስችል በየካቲት 2011 በአዋጅ የተቋቋመው የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን ዋና ዳይሬክተር የሆኑት አቶ አወል ሁሴንን ያነጋገራቸው እስክንድር ፍሬው ነው። በየካቲት 2011 የተቋቋመው በዚያው ዓመት ግንቦትም ወደ ስራ የገባው የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን ነው ጥናትና ምርምር ማካሄድን መጀመሩን ያስታወቀው። ከአስተዳደር ወሰን ከማንነትና ራስን በራስ ከማስተዳደር ጋር በተያያዘ ለሚነሱ ግጭቶች ዘላቂ የሆነ የመፍትሄ ሀሳብ ማቅረብ ይጠበቅበታል ኮሚሽኑ። የሚያስፈልጉ ዝግጅቶች ተጠናቀው ወደ ጥናትና ምርምር የተገባው በሰኔ 2012 መሆኑን የኮሚሽኑ ጽህፈት ቤት ዋና ዳይሬክተር አቶ አወል ሁሴን ለአሜሪካ ድምፅ አስረድተዋል። የጥናቱን ይዘትም አብራርተዋል። ያው የአስተዳደሩ ስ የማንነትና ራስን በራስ የማስተዳደር ጉዳዮች ወይም ችግሮች በጣም ለረጅም ጊዜ ያሉ ችግሮች ናቸው። እንግዲህ ችግሮቹ በጣም በአገር አቀፍ ደረጃ ያሉ በተለያዩ አካባቢዎች ያሉ ናቸው። ስለዚህ እኛ አሁን መጀመሪያ እያጠናን ያለነው ጥናት አገር አቀፍ የዳሰሳ ጥናት ነው የችግሮችን ወሰን ስብስብነት የችግሮችን አንገብጋቢነት የችግሮችን ስፋት ጥልቀትና መሰል ነገሮችን ጠቅላላ በአገር ደረጃ ከአስተዳደር ወሰን ከማንነትና ራስን በራስ ከማስተዳደር ጋር የተያዙ ችግሮች ምንድን ናቸው? ያለን የህግ ማዕቀፍና የፖሊሲ ማዕቀፍ ምን ይመስላል? የተቋማዊ አደረጃጀታችን ምን ይመስላል? ለችግሮቹ ሪሊ የህዝብ ጥያቄዎች ናቸው ወይ? አንዳንዶቹን በሚዲያ እንደምንሰማው የተለያየ አጀንዳ ስለሆኑ ብቻ ሪሊ የህዝብ ጥያቄም ላይሆኑ ይችላሉና ያ ጥናት መረጋገጥ አለበት። ስለዚህ እስካሁን ምናልባት በአገር አቀፍ ደረጃ ተጠንቶ አስረሮ ስሜ ማንነትና ራስን በራሴ የማስተዳደር ችግሮች እነዚህ ናቸው ተብሎ የተቀመጠ ተብል ላይ የለም። ያው እኛ ከሚዲያ ከምንሰማው አመልካቾች ከሚያመጡት ባሻገር ያለውን ነገር በአገር ደረጃ ያለውን ነገር በጥናት እናረጋግጥ። መጀመሪያ ለችግሮቹ ለእገሌ ችግር ለእገሌ ችግር እንደዚህ አይነት መፍትሄ ከማለታችን በፊት ችግሮቹ ሪሊ ምንድን ናቸው? የት ነው ያሉት? ውስብስብነታቸው ምንድን ነው? የህዝብ ጥያቄዎች ናቸው ወይ አንገብጋቢነታቸው ምን ያህል ነው? ያለን ከአስተዳደሩን ከማንነት ራስን በራስ ከማስተዳደር ጋር ተያይዞ ያለው የፖሊሲ ማዕቀፋችን ምን ይመስላል? የተቋማት አደረጃጀታቸው ምን ይመስላል? የሌሎች ሀገሮች ተሞክሮ ከዚህ አንጻር ምን ይመስላል? ከእኛ ጋር ተቀራራቢ ልምድ ካላቸው አገራት አንጻር የእኛ መዋቅር ምን ይመስላል የሚሉና አጠቃላይ የሀገሪቱን ገጽታ የሚያሳየን ጥናት ነው እያጠናን ያለው ማለት ነው። ይህንን መጀመሪያ ለምን ማጥናት አስፈለገን? ምናልባት ለእያንዳንዱ ችግር ስፔሲፊክ መፍትሄ ከመስጠታችን በፊት የችግሮችን ጥልቀት፣ ስፋት አውቀ ነው ከዛ በኋላ ቴብል ካደረገን በኋላ እንደ ችግሮቹ ስፋትና ውስብስብነት ደግሞ ቀጣይ ጥናቶችን እናደርጋለን። ሁለቴ ሶስቴ እንደ አስፈለገነቱና እንደ ችግሮቹ ስፋትና ጥልቀት ሁለቴ ሶስቴ አራቴ ጥናትን ማድረግ ሊያስፈልገን ይችል ይሆናል። ስለዚህ ይሄ የመጀመሪያ ሀገራዊ የዳሰሳ ጥናት ነው ማለት ነው። በችግሮች ዙሪያ ሀገራዊ የዳሰሳ ጥናት ተደረገ፣ ቀጣዩ ስቴፕ ምንድን ነው? ከዛ ስንት ደረጃዎች አሉት? ማለት ስንት ስቴፖች አሉ? አሁን ሀገራዊ የዳሰሳ ጥናት ነው፣ ቀጥሎ ምን አይነት ጥናት ይካሄዳል? ምክር ሀሳባችሁንስ መቼ ነው የምታቀርቡት ለፌዴሬሽን ምክር ቤት? ጥሩ እንግዲህ ጥናቱ ይሄ መጀመሪያ ነው ብለናል። የዚህ ጥናት ውጤት ምንድን ነው? በአገር ደረጃ ያለውን ችግሮች ውስብስብነት፣ ጥልቀት፣ ስፋት እንዲያሳየን ነው የምንፈልገው። ከዚህ ተነስተን እንደ ችግሮች ውስብስብነት በአንድ ጥናት ምናልባት አሁን ብያ ጥናት ባለነውም ጥናት እንደ ሪኮሜንዴሽን የምናወጣው ምክር ሀሳብ ሊኖረን ይችላል። ቀጥሎ ደግሞ አንዴ በሆነ ስፔስፊክ ኤሪያ ከጥናቱ ውጤት በሚመጣ ውጤት መሰረት ተመስረትን ደግሞ ማለት የኤክስ ፕሮብለምን ዋይ ፕሮብለምን እንደገና ማጥናት አለብን ብለን እንነሳ እንችላለን። ያ ጥናት ሁለቴም ሶስቴም አንዴም ሊሆን ይችላል። እንደ ችግሩ ማለት ቀጣይ ምን አይነት ስቴፕ ኒድ የሚለውን የሚያረጋግጥልን ያ ጥናቱ ውጤት ነው። ኢንፎርም የሚያደርገን ማለት ነው። አሁን እያጠና ነው ያለነው ጥናት ውጤት ነው ኢንፎርም ያደርገን። በክልሎች መካከል የአስተዳደር ወሰንና የማንነት ጥያቄ ያለባቸው ዞኖች፣ ወረዳዎችና ቀበሌዎች በጥናቱ እንደሚካተቱም አቶ አወል አመልክተዋል። እየተካሄደ ያለውም አዲስ አበባ ዩኒቨርሲቲን ጨምሮ ከ28 ዩኒቨርሲቲዎች የተውጣጡ ከሰባ በላይ ተመራማሪዎች የሚሳተፉበት የጥናት ሥራ መሆኑን ጠቁመዋል። የሚጠበቀውም ሳይንሳዊ መፍትሄ መሆኑን ነው ዳይሬክተሩ ያብራሩት። ይሄ ተቋም ሲቋቋም እንግዲህ ምናልባት አንተምተው ተው አንቺም ተይ ብለን ምክር ሀሳብ እንድናቀርብ ተብሎ አይደለም የተቋቋመው። ጥናትና ምርምርን ሳይንሳዊ ዘዴን ተከትለን ሰርተን ምክር ሀሳብ እንድናመጣ ነው የሚጠበቀው። በዛ አግባብ ጥናቶችን መሰረት ያላደረገ ምክር ሀሳብ መስጠት ስለሌለብን ቀጣይ ምን መስራት አለብን፣ ለየትኛው ችግር ምን አይነት መፍትሄ መስጠት አለብን የሚለው ከጥናት መውጣት አለበት። በዛ አግባብ ነው ይሄን ጥናት የምናጠነው። ስለዚህ ጥናቱ ሲመጣ ቀጣይ ምን አይነት እርምጃዎችን መውሰድ አለብን የሚለውን ያመለክተናል ብለን እንጠብቃለን። የመጀመሪያው ምክር ሀሳብ መቼ ይቀርባል? ለፌዴሬሽን ምክር ቤት ለመሳ የመጀመሪያው ምክር ሀሳብ እንግዲህ እንዳልኩ ነው። አሁን በጥናቱ ላይ ምን አይነት ችግር ተለየ፣ የተለየው ችግር የፖሊሲ ማዕቀፍ ችግር ነው፣ የተቋማ ደረጃጀት ነው፣ የምንድን ነው የሚለው ከጥናቱ መውጣት አለበት። ስለዚህ የጥናቱ ውጤት በአንድ የምክር ሀሳብ መስጠት የሚያስችለን ችግር ሊፈታ የሚችል ምክር ሀሳብ መስጠት የሚያስችል ፋይንዲንግ ካለው በዛ አግባብ ልንሰጥ እንችላለን ሁለቴ ሶስቴ መስራት ካለብን ልንሰራ እንችላለን። ሊደገም ይችላል። ስለዚህ በጥናት መመስረት አለበት ማለት ነው ሁሉ ነገሩ። ስለዚህ ዛሬ ግንቦት ላይ ሲጠናቀቅ ሰኔ ላይ ምክር ሀሳብ እሰጣለሁ ብዬ ልናገር አልችልም። ምክንያቱም የጥናቱ ውጤት ምን እንደሚል እርግጠኛ ስላልሆንኩ ያ መውጣት ይኖርበታል ማለት ነው። ከዛ በኋላ እንደ ሁኔታው እንደ ጥናቱ ግኝት የሚሰጠው መፍትሄ ወይም ምክር ሀሳብ ጊዜ ይወሰናል ማለት ነው። እንዳልኩ አሁን አገር አቀፍ ፕሮጀክት ነው ላውንች አድርገን እየሰራን ያለ ነው። እንግዲህ አገር አቀፍ ሲባል ከጫፍ እስከ ጫፍ ላይክ ሁሉንም ክልሎች፣ ሁሉንም የብሔረሰብ ዞኖች፣ ሁሉንም ልዩ ወረዳዎች ያሉ በሁለት ክልሎች መካከል ያሉ አዋሳኝ አካባቢዎችን ሁሉ በጥናቱ እንዲካተቱ አድርገን ነው የምናጠናው። ከጥናቱ ፋይንዲንግ በኋላ ምናልባት ስፔሲፊክ የአንድ አካባቢ ቦታ ብቻ ልናጠና እንችላለን የዛኔ አንድ 1 ዓመት ላይ ወስድም ይችላል። በአጫጭር ጥናቶች አንድ ሁለት ሶስት ጎን ለጎን ሊሰሩ የሚችሉበት አጋጣሚ ይፈጠራል። ስለዚህ በተባለው ምናልባት ባለን የጊዜ ሊሚት በርካታ ምክረ ሀሳቦችን እንደምናቀርብ አቀደን ነው እየተንቀሳቀስን ያለ ነው ማለት ነው። እንግዲህ አፋወለ ሰው እንደሚያውቁት የአስተዳደር ወሰን የማንነት ጉዳይ ኢትዮጵያ ውስጥ ለተለያዩ ግጭቶች መንስኤ ሲሆን ቆይቷል። አሁን እንኳን ሰሞኑን እንኳን በአፋር ኢሳ ወረዳዎች እና በሶማሌ ክልል መካከል ባሉ አካባቢዎች በተፈጠረ ግጭት ሰዎች መሞታቸውን ሰምተናል። ሌሎች አካባቢዎች፣ እንደዚህ አይነት ጥያቄዎች ያሉባቸው አካባቢዎች አሉና ስፔሲፊካሊ፣ እነዚህ እነዚህ አካባቢዎች እንዲህ አይነት ጥያቄ አለባቸው። ውሳኔው ምንም ይሁን ጥናቱ ምንም ያሳይ ብቻ ግን ቦታዎቹን አሁን የመለየት ነገር አለበት። ይሄ ጥናት አሁን በአፋርና በሶማሌ ክልል መካከል በኦሮሚያና በሶማሌ ክልል መካከል በትግራይና በአማራ እያላችሁ ቦታዎቹን የመለየት ስራንም ያካትታል። ይሄ ዳሰሳ ጥናት ሁሉ ነው። አሁን በሚዲያ የምናውቃቸው በሌላም ከዚህ በፊት በተጠኑ ጥናቶች የምናቃቸውን የማናቃቸውንም ሁሉንም ጥናቶችን ያካትታል። የዛ ጥናት ይዘቱ ምንድነው? ሰፋ ማለት ቦታዎችን ከመለየት ባሻገር የሰፋ ጥናት ነው ያለው፣ የሰፋ ይዘት ኖሮት ነው እየተሰራ ያለው ማለት ነው። እንዳልኩ የችግሮቹ ውስብስብነት ምንድነው? ችግሮቹ ከምን ጀምሮ ያለው ነገር ምንድን ነው የሚለውን ጠቅላላ ስለ ችግሮቹ ሙሉ መረጃ ይዘን የምንመጣበት ጥናት ነው የሚሆነው ማለት ነው። ስለዚህ እንደዛ ነው የተሰራ ያለው እየተሰራ ያለው በዛ ልክ ነው። ስለዚህ አሁን የምናውቃቸው የሱ የሱ በሶማሊያና በአፋር መካከል ያሉ ብቻ በትግራይና በአማራ መካከል ያሉ ችግሮች ብቻ ሳይሆን በሀገር አቀፍ ደረጃ በሰሜንም፣ በደቡብ፣ በምዕራብ፣ በምስራቅም የምናውቃቸው በሚዲያ የምናውቃቸው በሌላ ሁኔታ የምናውቃቸውና ማናውቃቸውን ችግሮቹ ሁሉ አሳሳድጎ በሀገራችን ያለው ችግር ይሄ ነው ብሎ እስከነ ዝርዝሩ እንዲሰጠን ነው የምንጠብቀው ማለት ነው። እዚህ ላይ እናንተ ናችሁ ችግሮቹ የት እንዳሉ የምትለዩት፣ ወይስ ማመልከቻዎችን ነው መነሻ የምታደርጉት? እርግጠኛ ይህ ይሄ ኮሚሽን ሲቋቋም ብዙ ማመልከቻዎች እንደመጡለት ይገመታል። ከሁሉም አካባቢዎች እናንተ ራሳችሁ ናችሁ የት የት ጥያቄ አለ ብላችሁ ይሄዳችሁ ያላችሁት ወይስ የሚመጡላችሁ ማመልከቻዎች እኛ የማንነት ጥያቄ አለን፣ የአስተዳደር ወሰን ጥያቄ አለን ብለው ጥያቄ የሚመጡ ማመልከቻዎችን ነው መነሻ የምታደርጉት ጥናት ስታደርጉ፣ ይሄ የዳሰሳ ጥናት መነሻ ያደረገው ማለት ነው? አይደለም እንግዲህ፣ ሁሉንም ነው ማለት እኛ አሁን ቅድም ሳነሳለን እንደነበረው ችግሮቹ እየታወቁም ያልታወቁም፣ በሚዲያ የምናውቃቸው አናውቃቸውንም፣ ሁሉንም መዳሰስ ካለብን ከአመልካቾች ብቻ አይደለም ማለት ነው። አመልካቾቹ መነሻ ይሆናል መነሻ ተጨማሪ ግብዓት ይሆናል። ነገር ግን በጥናት ዘዴ በጥናት ስነ ዘዴያችን መሰረት ሁሉንም ችግሮች አሉ የሚባሉ ችግሮች ሁሉ መውጣት አለባቸው። ስለዚህ የዛሬዎቹን ጥያቄዎች ተቀብለን ካስተናገድን በኋላ ነገ ሌላ ጥያቄ አለመነሳቱን እርግጠኛ መሆን አንችልም። እነዚህም ብቻ ቤዝ ካደረገን ማለት ነው። ስለዚህ ሁሉንም አገር አቀፍ ነው ሲባልም የችግሮቹ ገሌ ገሌ ጋር ሄዳችሁ አስተሳድጉ ማለት ቀላል ነገር ሊሆን ይችል ይሆናል። ነገር ግን ምናልባትም መምጣት ያልቻሉ መውጣት ያልቻሉ ምናልባትም ችግር ፈጥረው እዛው ታፍኖም የቀሩ ያሉ ችግሮች ሊኖሩ ይችላሉ። ስለዚህ ጥናቱ በራሱ ጊዜም ችግሮችን እንዲለይ ነው የምንጠብቀው። በማመልከቻ የሚመጡትን፣ በሚዲያ የምናቃቸውን፣ በሌላ አግባብ በጥናት ሪፖርት አድርገው ያሉት እንደ ተጨማሪ ግብዓት ይሆናል እንጂ ብቻቸውን አይደሉም ማለት ነው። እንግዲህ ጥናት ሲደረግ ሙሉ ነጻነት ያስፈልጋል። ነጻነት ስል ወደ አካባቢዎቹ ሄዶ ለማጥናት ፈቃድ ማግኘት ያስፈልጋል ከወረዳዎች፣ ከዞኖች፣ ከክልሉ ጭምር የተለያዩ ክልል አመራሮችን ስታነጋግሩ እንደነበር እናውቃለን። ሰሞኑን እንኳን አሁን የኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳ ጋር ውይይት አድርጓል ኮሚሽኑ። ሁሉም ክልሎች ፈቃደኛ ናቸው ዞኖቻቸው፣ ወረዳዎቻቸው ድረስ ቀበሌዎች ድረስ ዘልቃችሁ እንድታጠኑ ይህንን እስካሁን ባደረግነው እንቅስቃሴ ከአብዛኞቹ ክልሎች ጋር ከሁለት ክልሎች ውጪ ከሁሉም ክልሎችና ሁለቱ ከተማ አስተዳደሮች ጋ ውይይት አድርገናል። በጋራ በምንሰራባቸው ራዎች ተግባብተናል። ስለዚህ ማድረግ ያለባቸውን ድጋፍ አውቀው ድጋፍ እንደሚያደርጉ ተግባብተናል። ከዛ ባሻገርም በየክልሉ እንግዲህ ፎካል ፐርሰን እየሰጡን ተወካይ እየሰጡን ከኛ ጋር ኮንታክት አድርጎ ስራዎችን በተቀናጀ መልኩ ወደ ታች ለማውረድ የሚያስችል ስራ እየሰራን ቆይተናል። የተቀሩት ሁለት ክልሎች ናቸው። አንደኛው አዲስ የተፈጠረው የሲዳማ ክልል ነው። ሁለተኛው የትግራይ ብሔራዊ ክልላዊ መንግስት ነው። ከ ከሁለቱም ጋራ ያው ግንኙነት እያደረገን ያለ ነው። ከትግራይ ክልልም ጋራ ያው የተለያዩ ግንኙነቶች ስናደርግ ቆይተናል። ከዚህ ቀደም ማለት ነው፣ ሄደን እንድንወያይ ማለት ነው። እንግዲህ እስካሁን ቀና ምላሽ አግኝተን ሄደን ለመዋየት አልቻልንም። ነገር ግን አሁንም ቢሆን ምናልባት አሁን ያለው የፌዴሬሽን ምክር ቤት የወሰነው ውሳኔ ያለ፣ በዛ ተመስርተን ነው ልንሄድ የምንችለው ከክልሎቹ ጋር ማውራትን በተመለከተ በዚያ ተመስርተ ነው ሲሉ የፌዴሬሽን ምክር ቤት እንግዲህ አሁን ያለው የትግራይ ክልል መንግስት እውቅና አይሰጥም ፣ ምርጫውም እንዳልተካሄደ እንዳልተፈጸመ ይቆጠራል ብሏል። እና በዛ ምክንያት ነው መሄድ የማትችሉት ህጉ ነው የሚያስራችሁ። ያው ከዚህ ቀደም ያልሄድ ነው ከዛ መልካም ፈቃድ ስላልተገኘና መሄድ ስላልቻለን ነው። ከአሁን ወዲያ ግን እኛ ኦፊሻሊ ኮሚኒኬት አድርገን መቀጠል አንችልም በተቀመጠው ሊሚቴሽን መሰረት። ነገር ግን የፌዴሬሽን ምክር ቤት ባስቀመጠው አቅጣጫ መሰረት እንሄዳለን። ኦፕሽኖችን እንጠቀማለን። ትግራይ ክልልን በተመለከተ እዛ ያሉ ዩኒቨርሲቲዎች አሉ። ስለዚህ ከዩኒቨርሲቲዎቹም በጥናታችን ውስጥ እንዲሳተፉ ከሳይንስና ከፍተኛ ትምህርት ሚኒስቴር ጋር ተነጋግረን ያው እነሱም የጥናቱ አካል የአጥኚ ቡድኑ አካል እንዲሆኑ ሆነዋል። የፈረሙ ዩኒቨርሲቲዎች አሉ፣ ያልፈረሙም አሉ። ምናልባት የጋራ ስምምነቱን ማለት ነው። ስለዚህ በዛ አግባብ ነው ምንቀጥለው። ከዚህ ቀደም ሙከራዎችን አድርገናል በእኛ እንደ ተቋም ሳናገኝ ቀርተን ደበረ። አሁን ደግሞ የተቀመጠ የአሰራር ማዕቀፍ አለ በፌዴራል ደረጃ እየተተገበረ ያለ። የፌዴራል ተቋም እንደመሆናችን መጠን ያንኑ የመከተል ኃላፊነት ይኖርብናል። ዩኒቨርሲቲዎቹ እንነጋገር። እንግዲህ በተለያዩ ክልሎች ያሉ ዩኒቨርሲቲዎች በዚህ ጥናት ላይ እየተሳተፉ እንደሆነ ገልጻችኋል። ግን ዩኒቨርሲቲዎች እንዲያጠኑ የተፈለገበት ምክንያት ምንድነው? አዲስ አበባ ዩኒቨርሲቲ ነው በበላይነት የያዘው ብሎኛል ጥናቱን። ከዛ ሌሎች ዩኒቨርሲቲዎች በምን አይነት ቅንጅት ነው ከአዲስ አበባ ዩኒቨርሲቲ ጋር የሚሰሩት? በየአካባቢያቸው ያለውን ጥያቄ ነው የሚያጠ ዩኒቨርሲቲዎቹ የሚሳተፉበት ምክንያት አንደኛው ጥናቱ አሳታፊ መሆን አለበት። ስለዚህ ችግሮቹ ባሉባቸው አካባቢዎች ያሉ ዩኒቨርሲቲዎች ለችግሮቹ የበለጠ ቀረቤታ አላቸው። ለችግሮቹ የተሻለ እውቀት አላቸው። አንደኛ ጥናቱ በጣም ሀገር አቀፍ ነው፣ ሰፊ ነው። በጣም ካለው የጊዜ እጥረትም አንጻር ጥናቱ እንዲያልቅ የምንፈልገው በአንድ ዓመት ነው። ስለዚህ በርካታ ባለሙያዎችን አሳትፈን፣ የአካባቢውንም ሰዎችን አሳትፈን ጥናቱን በአጭር ጊዜ ማጠናቀቅ አለብን የሚል አቅጣጫ ይዘን ነው እየሰራን ያለ ነው። በዛ አግባብ አዲስ አበባ ዩኒቨርሲቲ ከሌሎች ዩኒቨርሲቲ በአንድ ዓመት ማለት እስከ ግንቦት ማለት ነው። በዛ አግባብ አዲስ አበባ ዩኒቨርሲቲ ሌሎች ዩኒቨርሲቲዎችን እንዳያሳትፍ ተነጋግረናል። ይሄ በአዋጃችን የተቀመጠ ስለሆነ ነው። ሁለተኛ ዩኒቨርሲቲዎቹ አካባቢያቸውን በተሻለ መልኩ ያውቃል ያውቃሉ የችግሮቹን ስፋት፣ ጥልቀቱ፣ ውስብስብነትና መሰል ጉዳዮችን በቅርበት ያውቃሉ ብለንም ስለምናስብ የተሻለ የመረጃ ጥራትም እንዲመጣ ከማሰብና ጥናቱን ሙሉ እንዲሆን ከማስቻልም አንጻር እንዲሳተፉ ነው ያደረግ ነው። ስለዚህ እስካሁን አዲስ አበባ ዩኒቨርሲቲን ጨምሮ ሀያ ሰባት ዩኒቨርሲቲዎች እንደሚሳተፉ ነው የሚጠበቀው ማለት ነው። ዩኒቨርሲቲዎቹ እንዴት ተመረጡ የሚለውን ኮሚሽኑ አይደለም የመረጠው ዩኒቨርሲቲዎቹን የመረጠው የአዲስ አበባ ዩኒቨርሲቲ ነው። ተመራማሪዎቹ ባላቸው ሜቶዶሎጂ አንጻር ነው የመረጧቸው። ሲመርጧቸው እነሱ እንደ መስፈርት ያስቀምጡት አንደኛው ነገር ለችግሮቹ የበለጠ ቀረቤታ ቀረ vi a የተመረጡት መጀመሪያ ከዩኒቨርሲቲ ከመስማማታችን በፊት አዘጋጅተን በላክነው የዋር መሰረት በተቻለ መጠን ሙያ ብቃት ያለው ገለልተኛ የሆነ በመጀመሪያ ከአዲስ አበባ ዩኒቨርሲቲ ስንነጋገር ጥናት ከማጥናታችን በፊት የሚሰሩ ስራዎችን ዝርዝር የተስማማነበት ሰነድ ላይ ምን አይነት ተመራማሪ ነው በዚህ ጥናት መሳተፍ አለበት የሚለው ኮሚሽኑ በጣም ሰፊ ውይይት ካደረገበት በኋላ አጽድቆ ነው ከአዲስ አበባ ዩኒቨርሲቲ የተነጋገር ነው። በዛ ውስጥ ከተቀመጡ መመዘኞች አንደኛው የሙያዊ ብቃት ያለው የትምህርት ዝግጅት ያለው ልምድ ያለውና በተቻለ መጠን በገለልተኝነት ስራዎችን መስራት የሚችል የሚል መመዘኛ አስቀምጠን ነው። ስለዚህ በዛ አግባብ አዲስ አበባ ዩኒቨርሲቲ ተመራማሪዎችን እንደ የሚመለመል ነው የምንገነዘበው። ምናልባት አንዳንድ ሶሻል ሚዲያ ላይ የተዘዋውረ ያለ እኔም እያየሁት ያለው ነገር አክቲቪስት የሆነ ያልሆነ የሚል ነገርም የተነሳበት ሁኔታ ነው ያለው። እንግዲህ አክቲቪስት የሚባለውን ደፊኒሽኑን ማን እንደሚያስቀምጥ እንግዲህ ምናልባት ማህበረሰብ አንቂ ምናልባት ትክክል ተርም አድርጌ ቆማነት ጠቅሼ ከሆነ ስራ አንቂ በሚል ተረጎሙታል። ብዙ ነው። አዎ፣ በዛ አግባብ እየተተረጎመ ነው ያለው። ስለዚህ በተለያየ አግባብ ሁሉም ሰው በየራሱ ማዕቀፍ የሚያነቃው ዓላማ ሊኖረው ይችላል። ስለዚህ አክቲቪስት የሚለውን እንደ መስፈርት ሳይሆንኛ በተቻለ መጠን ገለልተኛ የሆነ። ሳይንስን መሰረት አድርጎ መስራት የሚችል በሚዲያ የሚነገሩ ብለው የገለጿቸው አሉ። ቅድም በሚዲያ የሚታወቁ የማንነት ጥያቄዎች ከሚባሉት ውስጥ አንዱ በትግራይና በአማራ ክልል መካከል ያለው ነው፣ የወልቃይት ራያ፣ የመሳሰሉትን ማለት ነው። እና ይህ በሆነበት ሁኔታ እና የትግራይ ክልል እናንተ ሄዳችሁ ለመነጋገር እንኳን በሩ እንግዲህ እስካሁን እንዳልተከፈተላችሁ ነው የገለጹት። እና ንግግሮች ማድረግ ባልቻላችሁበት ሁኔታ ስራችሁ ላይ የጥናት ስራችሁ ላይ ምን ያህል ውጤታማ ያደርጋችኋል? ያ ካልሆነ ማለት ነው። እሱን አሁን መናገር አልችልም። ምክንያቱ ምንድን ነው? አንደኛ እስካሁን ሬያኖ ስንሰራ የነበረው ወደ ፊልድ ወተን መረጃ መሰብሰብ የምንጀምረው ከአሁን ወዲያ ነው። ሰሞኑን ከኦሮሚያ ክልልም ያወራ ነው፣ ከሲዳማም ገና እናወራለን። ከሶማሌም በአስር ስራዎቹ ይቀጥላሉ ማለት ነው። የትግራይ ክልልም የተዘጋ ነው ብለን አናስብም። ስለዚህ በተሻለ በሌሎች አማራጮችንም ተጠቅመን እንሰራለን ብለን እናስባለን። እንደ ቻሌንጅና በምርምሩ ምን አይነት ተጽዕኖ ያደርሳል የሚለው ወደፊት ነው ማየት ነው ሊሆን ይችላል ማለት ነው። እንግዲህ 83 ዓመተ ምህረት ኢትዮጵያ ውስጥ የመንግስት ለውጥ ተከሰተ። ከዛ በኋላ የኢትዮጵያ አወቃቀርም ተቀየረና ቋንቋን መሰረት ያደረገ ፌዴራሊዝም በሀገሪቱ ውስጥ መተግበር ጀመረ። በዛ ምክንያት ዘጠኝ ክልሎች ተፈጠሩ። አንዳንዶች ያኔ ክልሎቹ ሲዋቀሩ ሳይንሳዊ ዘዴን ወይም ሳይንሳዊ አሰራርን ጥናትን መነሻ ያደረገ አይደለም በዛ ምክንያት ነው አሁን ብዙ ጥያቄዎች እየተነሱ ያሉት። በወረዳና በወረዳ በዞን እና በዞን በክልልና በክልል መካከል የማንነትን ጥያቄዎች፣ የአስተዳደር ወሰን ጥያቄዎች ይላሉ። ኮሚሽኑ ይህንን ሀሳብ ይጋራል። ምንድነው የችግሩ ያኔ ሲካለል ሳይንሳዊ አይደለም ስላልነበረ አሁን ችግሮች የበረከቱት የሚለዋሉ። ሌሎች ደግሞ ኢትዮጵያ እየተከተለች ያለችው ቋንቋን መሰረት ያደረገ ፌዴራሊዝም ነው፣ ለዚህ ምክንያቱ የሚለዋሉ። እናንተ ከዚህ አንጻር የደረሳችሁበት ድምዳሜ ያለ ምንድን ነው? ይህንንስ ታጠናላችሁ? እኛ የደረስንበት ድምዳሜ የለም። ምክንያቱም ጥናት ሳናጠና ድምዳሜ ላይ ልንደርስ አንችልም። ከመቋቋማችንም ጀምሮ ጥናትን መሰረት ያደረገ ምክረ ሀሳብ አምጡ ከተባለን፣ ድምዳሜ መድረስ የምንችለው ጥናት አጥንተን በግኝቱ መሰረት ነው ድምዳሜ ላይ የምንደርሰው። ስለዚህ እዛ ድምዳሜ ላይ አልደረስንም። ጥናቱ ሁሉንም ሂስቶሪካል ታሪካዊ ዳራዎችንም እንደሚዳስስ እንጠብቃለን። ከዚህ በፊት የነበሩ የአስተዳደር ወይም ደግሞ የአስተዳደር ወሰን አካሄዶችንም እንዲያጠና እንጠብቃለን። ሁሉን አቀፍ ጥናት ነው የምናደርገው። ማለት ችግሮችን በዘላቂነት መፍታት ካለብን፣ ችግሮችን በማያዳግም መልኩ መፍታት ካለብን ማየት ያለብንን ሁሉንም አንግል ወይም ደግሞ ሁሉንም ሁኔታዎችን አይተን በጥናት እንዲካተት ነው የምናደርገው እና በጥናቱ ነው መላሹን እንጠብቀው። እነዚህ ተካታላችሁ በጥናት ላይ ለምሳሌ ምንድነው ምክንያቱ የሚለውን ሳይንሳዊ ያልነበረ የሚያነሽ ሲካለሉ ወይ ህዝቡ ፈቃደኝነት አልተጠየቀም ወይ ደግሞ ኢትዮጵያ የምትከተለው አንዳንድ ወገዶች ደግሞ እንደሚሉት ቋንቋን መሰረት ያደረገው ፌዴራሊዝም ነው። አንዳንዶች ደግሞ እሱ ምክንያት ሊሆን አይችልም ብለው የሚከራከሩም አሉ። ብዙ አይነት እንግዲህ ሀሳቦች ናቸው የሚሸራሸሩት እና እነዚህን ሁሉ ትመለከታላችሁ በእኛ ጥናት እና ሁሉን አቀፍ ነው ስንል እነዚህንም ያቀፈ ነው የሚሆነው። ስለዚህ ከጥናቱ በጣም ዝርዝር ነገሮችን እንጠብቃለን፣ እነዚህንም ጨምሮ ምናልባትም፣ አንተ ከ83 አካባቢ አነሳው እንጂ ምናልባት ከዛ ቀደምም የኢትዮጵያ ከአስተዳደር ወሰን ጋራ ያላት ታሪክ ምንድን ነው? እንዴት ስትተዳደር ነበረ? ምን አይነት ዘዴዎች ነበሩ? ምን አይነት የአስተዳደር ስርዓቶች ነበሩ የሚለውንም በታሪካዊ ዳራ እንዲዳሰስ በጥናቱ ተካቷል። ስለዚህ አሁን ያነሳቸውንም ጨምሮ ሁሉንም 안글럴줄 እንዲህ አይነው የምንጠብቀው ማለት ነው። ምክንያቱም እንዳልኩ ቅድም ደጋግሜም እንደማነሳለህ በአዋጃችን ውስጥ የተቀመጠልን መመዘኛ የማያዳግምና ዘላቂ መፍትሄ አምጡ ነው የተባልነው፣ የመፍትሄ ሀሳብ አምጡ ነው የተባልነው። ስለዚህ ዘላቂ መሆን ካለበት የምንሰራው የምናቀርበው ምን አቀርበው የመፍትሄ ሀሳብ የማያዳግም መሆን ካለበት ማየት ያለብንን ሁሉ ማየት አለብን። ችግሮቹን በጥልቀት ማየት አለብን። ከተለያየ ሁኔታዎች አንፃር መገምገም አለባቸው። ስለዚህ በዛ አግባብ ተገምግሞ የሚመጣው ጥናት ውጤቱ ዋይ ከዚህ በፊት ሳይንሳዊ አልነበረም ከዚህ በፊት ሳይንሳዊ ነበር ከዚህ በፊት እንዲህ ነበር ማለት ብለን እንደ አቋም እንደ ኮሚሽኑ አቋም የምንወስደው ከጥናቱ በኋላ ነው ስለዚህ አሁን 83 የተደረገው የአስተዳደር አስተዳደር ወሰን አከላለል ሳይንሳዊ ነበር አሳታፊ ነበር አካታች ነበር ወይም አልነበረም ብለን ማውራት አንችልም እንደ ኮሚሽን ማዳግምና ዘላቂ መፍትሄ አምጡ ከተባለ ሁሉንም አንግሎችን አይተን ሁሉንም ዳራዎችን የችግሮችን ዳራ ሁሉንም ተመልክተን ችግር ነው ብለን ነው ላይ የመፍት ሀሳብ እንሰጣለን ወይም ደግሞ እናቀርባለን። ስለዚህ ያ ችግር ምናልባት በጥናታችን ውስጥ ለአስተዳደ ሰን ለማንነትና ራስን በራስ ለማስተዳደር ችግሮች ምክንያቱ የሕገ መንግስቱ ማዕቀፎች ናቸው የሕገ መንግስቱ አንቀጾች ናቸው የሚል ፋይንዲንግ ከተገኘ እነዛ እንዲሻሻሉ ማናቀርብበት ምክንያት አይኖርም። ነገር ግን ሕገ መንግስቱ ሙሉ ይሻሻል ብለን አናቀርበ። መቼ አንተም እንደምታውቀው ልናደርግ የምንችለው በተሰጠን የስልጣን ልክ ከአስተዳደር ወሰን ከማንነትና ራስ መራስ ከማስተዳደር ጋር ተገናኝተው የተገናኙ የሕገ መንግስት ማዕቀፎች ወይም አንቀጾች ላሉ ችግሮች ችግር ከሆኑ ምክንያት ከሆኑ ወይም ወደፊት መስራት ለምንፈልገውና እንዲስተካከል ለምንፈልገው ሁኔታ አመቺ ካልሆኑ በዚህ አግባብ ይሻሻሉ ብለን በተሰጠን ሊሚት ልናቀርብ እንችላለን። አሁን እየተጠና ያለው ጥናት ግን የሁሉንም ችግሮች ላይ የመፍትሄ ምክር ሀሳብ የምንሰጥበት ነው ማለት አይደለም። አቶ አወል ሁሴን የአስተዳደሩና የማንነት ጉዳዮች ኮሚሽን ጽፈት ቤት ዋና ዳይሬክተር፣ በጣም አመሰግናለሁ ስለ ጊዜዎት። በአሜሪካ ድምጽ ሬዲዮ አድማጮች እኔም በሚዲያቹ ቀርቤ ያለውን ነገር የኩሩሽ ጠቅላላ ሁኔታ እንዳብራራ ስለፈቀዳችሁልኝ በጣም